የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማታ ለመጀመሪያ ጊዜ በሀገሪቱ ምክር ቤት ቀርበው የሚያደርጉት ንግግር የህዝቡን ችግር በመፍታት ላይ ያተኩራል ይላሉ የዋይት ሀውስ ባለስልጣኖች። ፕሬዚዳንቱ እርዳታ እየመጣ መሆኑን ይናገራሉ ሲሉ አንድ የዋይት ሀውስ ቤተ መንግስት ባለስልጣን ትላንት ማታ ለጋዜጠኞች ገልጸዋል። ፕሬዚዳንቱ ዛሬ ማታ ለሁለቱ የምክር ቤት ክፍሎች የሚያደርጉት ንግግር የአሜሪካን መንፈስ የሚያድስ የሚል ስያሜ ተሰጥቶታል። በዋናነት ስለሚካሄደው እድልና የአሜሪካን ህዝብ ስለ መጠበቅ ጉዳይ ይሆናል ብለዋል ከፍተኛው ባለስልጣን። ሪፖርተራችን ማይክል ባውመን ከተወካዮች ምክር ቤት ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። ፕሬዚደንቱ ለተወካዮች ምክር ቤቱ የጋራ ጉባኤ ዛሬ ምሽት ላይ ያደርጉታል የተባለው ንግግር በአመዛኙ የሚያተኩረው በእርግጥ በሀገር ውስጥ ጉዳዮች ላይ እንደሚሆን የታወቀ ቢሆንም እንደራሴዎቹ ግን ተጨማሪ ፍላጎት አላቸው። በዓለም አቀፍ ጉዳዮች ላይ የአሜሪካ አቋምና ቦታ ፕሬዚደንት ትራምፕ ለጤና ጥበቃ ዋስትና ማሻሻያው ትልም ይነድፋሉ ብለው እንደሚያስቡ የተናገሩት ሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ጆን ቱን ዓለም አቀፍ ጉዳዮችም ትኩረት እንደሚሹ ለቪኦኤ በሰጡት ቃል ገልጸዋል። አትላንቲክ አቋራጭ ለሆኑ ትብብሮቻችን በተለይ ደግሞ የጦር ትብብር ድርጅቱ ኔቶ ያለንን የቁርጠኝነት አቋም ካረጋገጡ ለአውሮፓውያን አጋሮቻችንና በዓለም ዙሪያ ላሉ ጦሮቻችንም ታላቅ ዜና ይሆናል ብዬ አስባለሁ። በዚህ የሴናተር ቲዩን ሐሳብ ዴሞክራቶቻቸው ክሪስ ቫን ሆለንም ይስማማሉ። ዩናይትድ ስቴትስ በመላው ዓለም ለሰብአዊ መብቶች መጠበቅ እንደምትቆም ወዳጆቻችንን እንደምንደግፍ ከሩሲያ ጋር የምንመሳጠር አለመሆናችንን ግልጽ ማድረግ ይጠበቅባቸዋል። ፕሬዚደንቱ ትናንት በዩናይትድ ስቴትስ ወታደራዊ በጀት ላይ ከፍተኛ ጭማሪ የሚጠይቅ በጀት አቅርበዋል።